The Voice of America. አቶ ልደቱ አያሌው በፖሊስ ቁጥጥር ስር መዋላቸው ተነገረ። አቶ ልደቱን ጠርጥሬያቸዋለሁ ብሎ እንዲያዙ የፍርድ ቤት ትዕዛዝ ያወጣባቸው የቢሾፍቱ ከተማ ፖሊስ መሆኑ ታውቋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ይዞ ቀርበዋል። አቶ ልደቱ አያሌው በፌዴራል ፖሊስ መያዛቸው ዛሬ ከቀትር በፊት በተለያዩ መደበኛና ኮንፈረንስ ስራጭ የቆየ ሲሆን በተለይ አውሎ ሚዲያ ለተባለ ተቋም ራሳቸው ደውለው እንደተናገሩ ድርጅቱ ገልጸዋል። ይሁንና የቢሾቱ ከተማ ወረዳ ፍርድ ቤት ሐምሌ ሶስት ቀን ሁለት ሺ አስራ ሁለት ዓመተ ምረት በሰጠው ትዕዛዝ በፖሊስ ማመልከቻ መሰረት ተጠርጣሪው እንዲያዙ ወስኗል። የዚሁ ፍርድ ቤት ትዕዛዝ እንደሚያመለክተው መዝገቡ ተከፍቶ ለችሎቱ ሊቀርብ የቻለው አመልካች ማለትም የቢሾቶ ከተማ ፖሊስ መምሪያ በጻፈው ደብዳቤት ተጠርጣሪ በቢሾቶ ከተማ ውስጥ ለተፈጸመው ሁከት በማቀነባበር ና የገንዘብ ድጋፍ በማድረግ ስለተጠረጠረ እንዲቀርብ ጥሪ ቢደረግለትም መቅረብ ስላልቻለ ይዘን እንድናቀርብ የመያዣ ትእዛዝ እንዲሰጠን የሚል ማመልከቻ እንደቀረበለት ፍርድ ቤቱ ያስታውሳል። ፍርድ ቤቱ በሰጠው ትእዛዝም የአመልካች ጥያቄ አሳማኝ መሆኑን በመጥቀስ ተጠርጣሪ በተገኘበት ሁኔታ በቁጥጥር ስር በመዋል በ48 ሰዓት ውስጥ ለፍርድ ቤት እንዲያቀርበው አዟል። እንደ ሚዲያ ከሆነ ግን አቶ ልደቱ አያሌው ከፌዴራል ፖሊስ በስልክ ጥሪ ቀርበላቸው በነጻ ፈቃዳቸው እንዲሄዱ ነው። አቶ ልደቱ አያሌው በኢትዮጵያ ፖለቲካ ውስጥ ስማቸው ከኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓና ከአወዛጋሚ የ1997 ዓ.ም ሀገር አቀፍ ምርጫ ጋር በጥብቅ የተቆራኘ እንደሆነ አይዘነጋም። መለስካቸው አምሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ